በደቡብ አፍሪቃው ገዢ ፓርቲ የአፍሪቃ ብሔራዊ ምክር ቤት በእንግሊዝኛ ምህጻሩ ኤኤንሲ ውስጥ የተፈጠረው ውዝግብ ፓርቲው የነበረውን ዝና እያሳጠው ይሄዳል የሚል ስጋት አለ። ዛሬ የሚካሄደው የፓርቲው ጉባኤም ሊፈነዳ በተቃረበ የፖለቲካ አውድ የታጀበ ነው። ሶስት ሺህ የሚሆኑት የኤኤንሲ አባላት ከዛሬ ጀምረው እስከ ፊታችን ረቡ ድረስ ስለ ፓርቲው የፖለቲካ ሂደት ይወያያሉ። ይህም የሀገሪቱን ማህበራዊና ኢኮኖሚያዊ ሽግግር ይመለከታል። የስራ አጡ ቁጥር 27.7 በመቶ ከፍ ብሏል። የሀገሪቱ ኢኮኖሚም በመጀመሪያው ሩብ አመት በ0.7 በመቶ ቀንሷል። ህዝቡ በፓርቲው ላይ ያለው እምነት በጣም ወርዷል። ይህም በምርጫው ውጤትና በይፋ በሚሰነዘሩት ትችቶች ይገለጻል ይላሉ በፕሬዝደንቱ ጽህፈት ቤት ሚኒስትር ጄፍ ራዴቤ ለጉባኤው በተዘጋጀው መወያያ ሰነድ ላይ። ኤኤንሲም ልክ ራደቤን እንደሰጉት ፕሬዚደንት ዙማን በተመለከተ ክርክሩ ቀጥሎ የተለያዩትን አንጃዎች ይበልጥ ይከፋፍላል በሚል ሰግቷል። እናም በዚህ ጉባኤ ፓርቲው አንድነቱን ለማጠናከር አልሟል። የቀድሞ የነጻ አውጪ ንቅናቄ ስር ነቀል ኢኮኖሚያዊ ለውጦችን በማድረግ በጎርጎሮሳዊ 2019 ዓ ም በሚካሄደው ምርጫ የህዝቡን ድምፅ መልሶ ለማግኘት ይፈልጋል። የፖለቲካ ተንታኙ ዳንኤል ሲልኬ የስድስት ቀኑ የኤንሲ ጉባኤ ወሳኝ የፖሊሲ ጉዳዮች የሚታዩበት ነው ይላሉ። በጣም ወሳኝ የፖሊሲ ስብሰባ ነው፣ ምክንያቱም የትኛው የፖለቲካ አንጃ በኤንሲ ውስጥ ወደ ላይ እንደሚወጣ የትኛው ፖሊሲስ የበለጠ ተቀባይነት እንደሚኖረው የትኛውስ ድምፅ ላይሰማ እንደሚችል ወይም በጣም ግልጽ ሆኖ ለሰፋ ትርጓሜ ሊጋለጥ እንደሚችል ምልክት ይሰጠናል። እናም እኔ እንደማስበው ከዚህ ከፖሊሲ ጉባኤ የሚወጣውን መተንተን ከቻልን የትኞቹ አንጃዎች በበላይነት በአመቱ ማለቂያ ማን የኤንሲ ፕሬዚደንት ሊሆን እንደሚችል ጫና ያደርጋሉ የሚለውን ፍንጭ ይሰጠናል። በቀጣይ ለፓርቲው ፕሬዝደንትነት ምክትል ፕሬዝደንቱ ሲሪል ራምፎዛ እና የአፍሪቃ ህብረት ሊቀመንበር የነበሩት ዶክተር ኒኮሳንዛና ድላሚኒ ዙማ ግንባር ቀደም ተፎካካሪዎች ናቸው። የቀድሞው የሰራተኞች ማህበር መሪ ራምፎንዛ አሁን የሀገሪቱ የናጠጡ ነጋዴ ወጥቷቸዋል። ተቀናቃኛቸው የቀድሞዋ የፕሬዝደንቱ ባለቤት ዙማም ሆኑ ራምፎዛ ባላቸው ተቀባይነት ባይበላለጡም ራምፎዛ ፓርቲውን አድሳለሁ በሚለው ንግግራቸው ሚዛን የደፉ መስለዋል። ከደቡብ አፍሪቃ የወጡ ዘገባዎች እንደሚያሳዩት በዛሬው ዕለት የኤኤንሲ ግዙፍ የፖሊሲ ጉባኤ ጆሃንስበርግ ላይ ሲጀመር በፕሬዝደንት ዙማ ላይ በቀረቡት የሙስናና የአስተዳደር ብልሽት ስጋቶች ምክንያት አንዳንድ አንጋፋ የፓርቲው አባላት አልተገኙም። ሌላኛው የፖለቲካ ተንታኝ ቲዮ ቬንተር እንደሚሉት ፓርቲው የአባላቱን ብቻ ሳይሆን ከህዝቡ የሚያጣውን ተአማኒነት ለማግኘት ብዙ መስራት ይጠበቅበታል። በአጠቃላይ ብዙ ማለት የሚቻል ይመስለኛል። ባለፉት ሁለትና ሶስት ዓመታት ፕሬዝደንቱን በተመለከተ ከተፈጠሩ ችግሮች ጋር የተገናኙ በርካታ ነገሮች ተከናውነዋል። ያ ደግሞ ባለፈው ዓመት ነሐሴ ከተካሄደው ምርጫ ውጤት ጋር ይያያዛል። ይህ ሁለት አካሄዶችን በግልጽ ያመለክታል። አንደኛው ሰዎች ከኤንሲ ወደ ሌሎች ፓርቲዎች እየሄዱ ነው። ሁለተኛው ደግሞ ሰዎች የተቃውሞ ድምፅ በሚመስል መልኩ በምርጫ ከመሳተፍ እየራቁ ነው። ይህ ደግሞ የለውጥ እርምጃ ሂደት እንዳለ በግልጽ ያሳያል። ያ ነው ይህ የፖሊሲ ጉባኤ አውድ እንዴት መሆን እንዳለበት ያመላከተው። ኤንሲ የነበረውን ተቀባይነት ለማግኘት እየጣረ ነው። እንዲያም ሆኖ የዙማ አስተዳደር አመጣለሁ ያለውን መሰረታዊ የኢኮኖሚ ለውጥ ማምጣት መቻሉን የሚያረጋግጥለት ተጨባጭ ማስረጃ ለህዝቡ ማቅረብ ይኖርበታል። ምንም እንኳን ከድህረ አፓርታይድ ዘመን አንስቶ የደቡብ አፍሪቃ ገዢ የሆነው ፓርቲ ኤኤንሲ የሚቀርቡበት ትችቶችና የውስጥ ውዝግቡ ጎልቶ ቢታይም የፓርቲው ዋና ጸሐፊ ጌውድ ማንታሼ ጉባኤው ይደናቀፋል ብለው እንደማይጠብቁ ተናግረዋል።